ዓለም አቀፍ የወንጀል ችሎት እንዲመሰረት ያደረገውን የሮም ስታትስ የተባለውን ውል በመፈረም ቀዳሚ የነበሩ የአፍሪካ ሀገሮች በአሁኑ ወቅት ከውሉ እንደሚወጡ እየተናገሩ ናቸው። ሩሲያም በያዝነ ሳምንት ከውሉ መውጣቷን አስታውቃለች። ፊሊፒንስም እንደምትወጣ ተናግራለች። በዚህ አስተያየት ችሎቱ ሌሎች አገሮችም ትተውት ሊወጡ እንደሚችሉ የአሜሪካ ድምፅ ራዲዮ ዘጋቢ ሄንሪ ሪጅዌል ከለንደን በላከው ዘገባ ጠቁሟል። አዳነች ፍሳየት ታቀርበዋለች። ብሩንዲ፣ ደቡብ ጋምቢያ፣ በያዝነው ዓመት ከዓለም አቀፍ የወንጀል ችሎት አባልነት እንደሚወጡ አመላክተዋል። ችሎቱ ተገቢ ባልሆነ መንገድ አፍሪካውያን መሪዎችን ኢላማ እያደረገ ነው የሚል ቅሬታ በማሰማት ነው ለመውጣት የፈለጉት። በለንደን ዩኒቨርሲቲ የኦሪየንታልና የአፍሪቃ ጥናቶች ክፍል አስተማሪ ፊል ክላርክ ያብራራሉ። There's a real concern right across Africa about the meddling of international actors. በመላ አፍሪካ እውነታ ላይ የተመሰረተ ስጋት አለ በአፍሪካ ጉዳይ ላይ የዓለም አቀፍ አካላት ጣልቃ ገብነት ያሳስባቸዋል የሩሲያው መሪ ቭላዲሚር ፑቲን በያዝነው ሳምንት የሀገራቸው ፊርማ ከመስራችነቱ ውል እንዲነሳ አድርገዋል የፊሊፒኑ አቻቸውም የሩሲያን ፈለግ ሊከተሉ እንደሚችሉ ባለፈው ሐሙስ አመላክተዋል የእኛን አይነት ትንንሾቹ ብቻ ናቸው የሚደቆሱት ብለዋል የዓለም አቀፍ የወንጀል ችሎት ዋና አቃቤ ሕግ ፋቱ በንሱዳ ሱዳ በያዝነው ሳምንት ለችሎቱ ተከላክለዋል። እንደ ዓለም አቀፍ ማህበረሰብ በበለጠ መቆርቆር ያለብን እጅግ ከባድ ለሆኑት ጭካኔ የተሞላባቸው ወንጀሎች ተጠያቂነትና ፍትህ እንዲኖር ስለማድረጉ ጉዳይ ነው። አንዳንድ የአፍሪካ ሀገሮች ከችሎቱ ለመውጣት ቢያቅዱም ሌሎቹ ደግሞ በቀጥታ ከችሎቱ ጋር መነጋገሩን እንደመረጡ ተንታኙ ፊል ክላርክ አስገንዝበዋል። ኡጋንዳንና የኮንጎ ዲሞክራሲያዊ ሪፐብሊክን የመሳሰሉት ችሎቱን ወታደራዊ ወታደራዊና ፖለቲካዊ ተቃዋሚዎቻቸውን አስመልክቶ ሊጠቀሙበት የሚችሉ መሳሪያ አድርገው አይተውታል። ናይጄሪያም ቦኮ ሃራም በሚፈጽማቸው ወንጀሎች ላይ ምርመራ ለማካሄድ በሚቻልበት መሰረት ላይ በአሁኑ ወቅት ከችሎቱ አቃቢ ሕግ ጋር እየተነጋገረች ነው። ዓለም አቀፉ የወንጀል ችሎት ከአፍሪካ ውጭ የመጀመሪያው የሆነ አብይ ክስ እየተመለከተ ነው። ከስምንት ዓመታት በፊት በሩሲያና በጆርጂያ መካከል ጦርነት በተካሄደበት ወቅት ወንጀሎች ተፈጽመው እንደሆነ እያጠና ነው። የዩናይትድ ስቴትስና የብሪታንያ ኃይሎች አፍጋኒስታን ውስጥ ሰቆቃ ፈጽመዋል የሚለው ክስንም መመልከት ጀምረዋል። እነዚህ በጣም ጠቃሚ ነገሮች ናቸው፣ ምክንያቱም ችሎቱ አያችሁ፣ በአፍሪካ ላይ ብቻ አይደለም የምናተኩረው ከዓለም ሀያላን የሆኑትን አገሮችንም የመቋቋም ፍላጎት አለን ለማለት ያስችለዋልና ። ይሁንና ዩናይትድ ስቴትስ የዓለም አቀፍ የወንጀል ችሎት አመሰራረት ውል ፈራሚ ስላልሆነች ክሱ ውጤት ላይ ያስገኝ ይችላል። ተንታኞች እንደሚሉት የችሎቱ ውል አባል አገሮች ተከታትለው መውጣት፣ ችሎቱ የዓለም አቀፍ ፍትሕ ተቋም መሆኑ ሊያከትም የሚችልበት ዕድል ሊኖር እንደሚችል ጥያቄ ያስነሳል።